ማህበራዊ መገናኛ ዘዴዎች ቅኝት ከብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ ሾልኮ የወጣ የጠቅላይ ሚኒስትር አብይ አህመድ ንግግር ተብሎ ሰሞኑን በማህበራዊ መገናኛ ዘዴዎች የተሰራጨው የድምፅ ቅንብር በዚህ ሳምንት በርካታ አስተያየቶችን ካስተናገዱት መካከል ግንባር ቀደሙ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ብሔራዊ ምርጫ በሚካሄድበት ሰኔ 14 ቀን 2013 ዓ.ም በ26 የምርጫ ክልሎች የጸጥታ ችግርን ጨምሮ በተለያዩ ምክንያቶች ድምፅ እንደማይሰጥ ማስታወቁም አነጋጋሪ ነበረ። ከብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ስብሰባ ሾልኮ የወጣ የጠቅላይ ሚኒስትር አብይ አህመድ ንግግር በሚል በዚህ ሳምንት መጀመሪያ ኬሎ ሚዲያ በተባለው ድረገጽ የተሰራጨው ድምፅ ብዙ አነጋግሯል። ጠቅላይ ሚኒስትሩ ተናገሩ ተብሎ ከቀረበው ድምፅ ውስጥ እሞታታለሁ እንጂ ስልጣን አልሰጥም፣ ምርጫውን አጨናግፈን የሚፎካከሩ ኃይሎች ተስፋ እንዲቆርጡ ማድረግ የሚሉት ይገኙበታል። የጠቅላይ ሚኒስትር ጽፈት ቤትና የብልጽግና ፓርቲ የተሰራጨው የአብይ ድምፅ ከንግግሮቻቸው ተቆርጠው የተቀጠሉና ሐሰተኛ መረጃዎች ናቸው ሲሉ አስተባብለዋል። የመንግስት መገናኛ ብዙሃንም ጠቅላይ ሚኒስትሩ ከዚህ ቀደም በሌላ መድረክ ካደረጉት ንግግር ተወስዶ የተሰራ ሐሰተኛ የድምፅ ቅንብር ነው ሲሉ በማስረጃ አስደግፈው ባጠናቀሯቸው ዘገባዎች አሳይተዋል። ሰኞ በማህበራዊ መገናኛ ብዙሀን የተሰራጨውን ይህን ድምፅ በሚመለከት በርካታ አስተያየቶች ተሰጥተዋል። ከመካከላቸው ዘለፋ፣ ፍረጃና ጽንፍ የያዙና ክብረነካ ሀሳቦችን ያካተቱትን በመተው በታረመ አንደበት የቀረቡትን ሀሳቦች እናስቀኛችኋለን። ሚፍታ ሸምሱ ኡመር ሀሳብ የሌላቸው አካላት በተንኮልና በሴራ መፎካከር ውስጥ በይፋ ገብተዋል። ይህ ትልቅ ማሳያ ነው ሲሉ በፌስቡክ አስተያየታቸውን አስፍረዋል። አንድ ብሂል አለ፣ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል እንደሚባለው ነው የእናንተ ነገር ያሉት ደግሞ ዮናስ ባህታ ናቸው። በፌስቡክ አበበ ገብረ ኢየሱስ እንዲህ ሲሉ ለመንግስት መገናኛ ብዙሃን መልእክት አስተላልፈዋል ውሸት መሆኑን በመረጃ አስደግፋችሁ መናገራችሁ በጣም ጥሩ ነው። ወደፊትም እንደነዚህ አይነት ዜናዎች ሲወጡ በእንዲህ አይነት መንገድ ውሸታሞችን ማጋለጥ ይገባል ሲሉ መሐመድ አሰፋ ደግሞ የስብሰባውን ትክክለኛ ያልተቆራረጠ ቅጂ በሚዲያ ልቀቁና እንመናችሁ ብለዋል። ረባካችሁ ሀገርን አታተራምሱ ሲሉ ሀሳባቸውን በምሬት የጀመሩት ቅድስት በላይ ቆይ ሌላ ስራ ጠፍቶ ነው ይህንን ቁጭ ብላችሁ ስታቀነባብሩ የከረማችሁት? ኧረ ምስኪኑ ህዝብ፣ ሰርቶ ይብላበት፣ ሰርቶ አዳሪው ዳቦ ፈላጊው ይኑርበት። ይህንን ህዝብ ተውት፣ ይበቃል። በማለት መልእክታቸውን አጠቃለዋል። ገዛይን ጠበቃ በሚል የፌስቡክ ስም የቀረበ አስተያየት የተጠያቂነትን ጉዳይ ያነሳል። የአብይ ደጋፊ ባልሆንም ይህ አሳሳች መንገድ ስለሆነ ኬሎ ሚዲያ ሊጠየቅ ይገባል በማለት ዚያድ አር አብዱልም ተመሳሳይ አስተያየት ሰጥተዋል። ይህን የውሸት ወሬ ብዙዎች የተረዱ ቢሆንም ሌሎች ያልተረዱ ማወቅ ያለባቸው የተሰራጨው ወሬ ፍጹም ውሸት መሆኑንና በተለያየ መድረክ ጠቅላይ ሚኒስትሩ የተናገሩትን በመቀጣጠል የተሰራ መሆኑን ነው። ይህ ድርጊት በሕግ የሚያስጠይቅ ወንጀል በመሆኑ የሚመለከተው አካል የድርጊቱ ፈጻሚዎች ላይ የሕግ እርምጃ እንዲወስድ ይደረጋል ብለን እንጠብቃለን ሲሉ ተስፋቸውን ገልጸዋል። ስራ ለሰሪው ሾላ ጣሪው ያሉት ደረጀ ታዴ ደግሞ ወሬ ዳቦ አይሆንም በስራ እናስተጋባው በማለት አሳስበዋል። የጠቅላይ ሚኒስትር ጽህፈት ቤት ባለፈው ሳምንት በብልጽግና ፓርቲ ስብሰባ ወቅት በጠቅላይ ሚኒስትሩ የተባለ በማስመሰል የተለቀቀው የድምፅ ፋይል በውሸት የተቀነባበረ እና ጠቅላይ ሚኒስትሩ በተለያየ ጊዜ የተናገሩትን በመቁረጥና በመቀጠል የተፈጠረ የሐሰት መረጃ መሆኑን ያረጋግጣል ሲል በፌስቡክ አስተባብሏል። ጽፈት ቤቱ በዚህ የሐሰት መረጃ ዘመን እና ምርጫው እየተቃረበ ባለበት ወቅት ዜጎች አለመግባባትን በመፍጠር ላይ ባተኮሩ በእነዚህ አሳሳች የመረጃ ዘመቻ አይነቶች ባላቸው እንዳይታለሉ ሲል አሳስቧል። የብልጽግና ፓርቲም በፌስቡክ ባወጣው መግለጫ የሐሰት መረጃዎችን በማሰራጨት ሕዝቡን ለማደናገር የሚደረግ ሙከራ ተቀባይነት የሌለው ተራ ተግባር ነው ሲል አጣጥሏል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ባወጡት መግለጫ የተሰራጨው መረጃ ሙሉ በሙሉ ሐሰትና የፓርቲው ፕሬዝዳንት በተለያየ መድረክ ካደረጉት ንግግሮች ተቆራርጦ የተፈበረከ ነው ማለታቸው በፌስቡክ ወጥቷል። አላማውም ህዝቡን ማደናገርና ህዝብና መንግስት መካከል ያለመተማመን ብሎም ውጥረትና ያለመረጋጋት እንዲፈጠር ማድረግ ነው ያሉት ዶክተር ቤቂላ ተግባሩንም ተቀባይነት የሌለው ኃላፊነት በማይሰማቸው አካላት የሚሰራጭ ብለውታል። ኃላፊው መሰል የሐሰት መረጃዎችን ማሰራጨት ባለፉት ቅርብ ዓመታት እየተለመደ መጥቷል ሲሉ ገልጸው ህዝቡ መሰረት ከሌላቸው እና ምንጫቸው ካልታወቀ መረጃ እንዲጠበቅ እና መረጃዎችንም በጥንቃቄ እንዲመርጥ አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ26 የምርጫ ክልሎች ምርጫ እንደማይካሄድ ማስታወቁ ሌላው ሰሞኑን በማህበራዊ መገናኛ ዘዴዎች ያነጋገረ ጉዳይ ነበረ። ቦርዱ በዚህ ሳምንት ማክሰኞ ባወጣው መግለጫ በቤንሻንጉል ጉሙዝ፣ በኦሮሚያ፣ በአማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ ሀያ ስድስት የምርጫ ክልሎች ምርጫ እንደማይካሄድ አስታውቋል። በእነዚህ ቦታዎች ምርጫ የማይካሄደውም በጸጥታ ችግር፣ የመራጮች ምዝገባ ባለመጀመሩ፣ የመራጮች ምዝገባ ተጀምሮ በመቋረጡ እና የመራጮች ምዝገባ ሂደት ላይ አቤቱታ በመቅረቡ ምክንያት እንደሆነ አስታውቋል። በሶማሌ ክልልም በ14 የምርጫ ክልሎች ድምፅ የመስጠት ሂደት ላይ አለ የተባለውን ችግር እያጣራ መሆኑንም ገልጿል። አድነን ይበጃል በሚል የፌስቡክ ስም ከምርጫ በፊት ሀገራዊ እርቅ ይቅደም ሲባል ሀገሩ ሰላም ነው፣ ምርጫ ማካሄድ ይቻላል አላችሁ። አሁን ደግሞ በተወሰነ ቦታ ችግር ስላለ በአንዳንድ ቦታዎች ድምፅ አይሰጥም። እስቲ በጥሞና አስረዱን የሚል ጥያቄ ቀርቧል። ይህ ሁሉ የምርጫ ክልል ካልመረጠ ምርጫውን ምርጫ ነው እንበል ወይስ ሲል የሚጠይቀው ዋናው ነገር ጤና በሚል የፌስቡክ ስም የሰፈረ ሀሳብ ነው። ናቲ ጎበዜም ይጠይቃሉ የእነዚህን ሁሉ ቦታዎች ሰላም ያልጠበቀ መንግስት እንዴት ይወዳደራል ሲሉ ሁሉ ሰላም የሌለበት ሀገር ሆነ። ስለዚህ የት ሀገር ነው ምርጫ የሚካሄደው? ለማንኛውም የዜጎች ሰላም ይቅደም፣ ገበሬ ይመለስ ወደ እርሻ ያሉት ደግሞ መስዑድ መሐመድ ናቸው። ኡስማን ከዲር ውይ ምኑን ተካሄደ ታዲያ ሲሉ ዘለያየለ፣ በሁሉም የሀገሪቱ ክፍል ምርጫ መቆም አለበት ሲሉ የበኩላቸውን ሀሳብ ሰንዝረዋል። ታዲያ በዚህ ሁሉ ቦታ ላይ ምርጫ የማይካሄድ ከሆነ የኢትዮጵያ ምርጫ ነው የሚባለው ወይስ በከፊል ኢትዮጵያ የሚካሄድ ምርጫ? ያሉት ደግሞ ኤልያስ እያሱ ናቸው። እንዲህም በተቆራረጠ መንገድ ምርጫ አለ እንዴ? በማለት የጠየቁት ሀብቴ ተሾመ ናቸው። ምርጫ የማይካሄድባቸው አካባቢዎች ሰላማቸው ከምርጫ ጋር ተያይዞ ነው ወይስ በእነዚህ አካባቢዎች ሰላም የማስከበሩ ተግባር መንግስት አይመለከተውም? ይህ ደግሞ የኑረዲን መሐመድ አስተያየት ነው። አቡቃው ደባልቀው በሚል የፌስቡክ ስም የቀረበ ሐሳብ እንደተባለው ከሆነ አብዛኛው ቦታ ማለት ይቻላል ምርጫ የማይካሄድበት ነው። ታዲያ ምርጫውን አቁሞ ሰላሙ ላይ መስራት እና ሁሉም ቦታ ላይ ፍጹም ሰላም ማድረግ አይሻልም? ይላል ምርጫ ቦርድ ምርጫው የማይካሄድባቸውን ቦታዎች የመለየት ስራ መስራቱ ጥሩ ነው። ለምሳሌ በጉራ ፈርዳ ወረዳ ካሉት ቀበሌዎች በከፊሉ በሰላም እጦት ምክንያት ሰዎች ቀያቸውን ለቀው ተሰደዋል። ልክ እንደ ምርጫ ቦርድ ሁሉ መንግስት ለተፈናቀሉ ዜጎችም የመፍትሄ ውሳኔ ቢሰጥ የሚለው የማስረሻ አራጊ አስተያየት ነው። አድማጮች ሰሞኑን በማህበራዊ መገናኛ ዘዴዎች አነጋጋሪ በነበሩ ሁለት ጉዳዮች ላይ የተሰጡ አስተያየቶችን ከሞላ ጎደል የቃኘው የዛሬው ዝግጅታችን በዚሁ አብቅቷል። ደህና ቆየን።